ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ ያገር ልጆች ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት የጂኦ ስፓሻል መረጃ ትንተና ለቁልፍ ውሳኔ አሰጣጥ በሚኖረው ፋይዳ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ስፓሻል ምንድን ነው የሚለውን መጀመሪያ ስናይ በጣም ሰፊ ሀሳብ ነው። ይህም ማንኛውም ነገር ከስፔስ ጋር ግንኙነት ያላቸው በመሬት ላይ የሚገኝ በውቅያኖስ ላይ የሚገኝ እንዲሁም ደግሞ ከመሬት በስር የሚገኝ ማንኛውንም አካል የሚዳስስ መረጃ ማለት ነው ስፓሻል ስንል ማለት ነው። በዛሬው መሰናዷችን ደግሞ የዚህን ቀጣይ ክፍል ልናስደምጣችሁ ወደናል። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከመደር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የጂኦስፓሻል መረጃ ሲባል ከሁለገብነቱ ባሻገር ተግባራቱ በሁሉም ረገድ ጠቀሜታ አለው ቢባል እውነትነቱ አያሻማም። በዙሪያችን ያለውን ዓለም እንዴት እንደምንረዳ፣ እንደምናስተዳደርና እንዴት ጥሩ መስተጋብር መፍጠር እንደምንችል ለማወቅ የጂኦስፓሻል መረጃ አበርክቶ ከፍተኛ ነው። የጂኦስፓሻል መረጃ ለበርካታ ዘርፎች አገልግሎት ላይ እንደመዋሉ መጠን መረጃውን በስፋት ጥቅም ላይ ከሚያውሉ ዘርፎች መካከል ግብርና ቀዳሚው ነው። የጂኦስፓሻል መረጃ ግብርናን ከማዘመን አንጻር አይነተ ብዙ ጠቀሜታ አለው። ከሚሰጣቸው አገልግሎቶች መካከል ድርቅን፣ ሰብል ላይ ጉዳት የሚያደርሱ ነፍሳትንና የመሬት ምርታማነትን ከማወቅ አንጻር በቂ መረጃን ለዘርፉ ማቅረብ ይቻላል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፓሻል ዲቪዥን ሰፖርት መሪ ስራ አስፈጻሚ ተመራማሪ የሆኑት ዘይን አቻም የለ የጂኦስፓሻል መረጃ ለግብርናው ዘርፍ ያለውን አበርክቶ ይገልጹልናል። የጂኦስፓሻል መረጃ ብዙ አበርክቶ አለው። በተለይ ግብርናው ዘርፍ ከሌሎች ች በተለየ መንገድ ብዙ ማጣቀሻዎችን ወይም ብዙ መረጃዎችን ይሰጣል። እንደሚታወቀው የእርሻ ስራዎች የሚሰሩት መሬት ላይ ስለሆነ ካለው የአየር ንብረት፣ የአፈር ሁኔታ፣ የተፈጥሮ አደጋዎችን በተመለከተ እያንዳንዱ ነገር እርሻን ይነካልና ወይም ደግሞ ግብርናን ይነካል። ስለዚህ ከግብርና ዘርፉ ጋር በተገናኘ ጆስፓሻል በጣም ሰፊ እንትን አለው። ለምሳሌ ለማንሳት ያህል ድርቅን ከመቆጣጠር አንጻር ለምሳሌ ማለት ነው የግብርና ሴክተሩን አንድ አፌክት የሚያደርገው እንትን ድርቅም ስለሆነ ማለት ነው። ከእሱ አንጻር ሀገራችን ኢትዮጵያ በድርቅ የተፈተነችባቸው ወቅቶች በጣም በርካታ ጊዜዎች ናቸው። እንደምናስታውሰው ይህን ችግር ከመፍታት አንጻር በድርቅ ሊጠቁ የሚችሉ አካባቢዎችን ቀድሞ በመለየት በአካባቢው ማህበረሰብ በእጽዋት ላይ እንዲሁም ደግሞ በእንስሳት ላይ ሊደርስ የሚችለውን ጉዳት ቀድሞ በማሳየት የቅድመ መከላከል ስራዎች እንዲሰሩ ያግዛል ማለት ነው። በተለይ አሁን ከድርቅ ጋር በተገናኘ እኛም እንደ ተቋም እየሰራንበት ያለ ነው። ከዚህ በፊት የነበሩ ድርቅ ይከሰትባቸው የነበሩ አካባቢዎች የትኞቹ ናቸው? ወደፊትስ ለድርቅ ተጋላጭ የሆኑ አካባቢዎች የትኞቹ ናቸው? ስለዚህ ምን አይነት ግብርና ስራ የትኛው አካባቢ ላይ ነው መስራት ያለብን? ፕላስ ደግሞ ድርቅን ሊቋቋሙ የሚችሉ የግብርና ምርቶችን ማምረት የምንችለው እንዴት ነው የሚለውን ውሳኔዎች እንዲወስኑ ወይም ደግሞ እንደዚህ አይነት አማራጮችን ማሰብ እንዲችሉ የሚያግዙ ስራዎችን እንሰራለን ማለት ነው። ስለዚህ በተለይ ድርቅን ለይቶ ከማሳየት አንጻር ጂኦስፓሻል መረጃ ይደግፋል በዚህ ማለት ነው። ሌላኛው አውዳሚ ነፍሳትን ከመከላከል አንጻር ለምሳሌ የአንበጣ መንጋ የምንላቸው የተለያዩ ኢንሴክቶች አሉ። ሰብልን የሚጎዱ ኢንሴክቶች ማለት ነው። ስለዚህ እነዚህን ጂኦ ስፓሻል መረጃን በማሰባሰብ እና በማከማቸት እንዲሁም ደግሞ ትንተናዎችን በመስራት ያን የአንበጣ መንጋ ከየት ተነስቶ ወዴት ሊሄድ ይችላል ሙመንቱን ትራክ ማድረግ ይቻላል። ፕላስ ደግሞ መቼ ያንበጣ መንገድ ሊመጣ ይችላል የሚለውንም በራሱ ፕሪዲክት በማድረግ ቀድመው ሪሶርሳቸውን እንዲጠብቁ፣ ሰብሎቻቸውንም እንዲጠብቁ ከማድረግ አንጻር ያግዛል ማለት ነው። ሌላኛው ከግብርና ጋር በተገናኘ የመሬቱ ምርታማነት የመሬት ምርታማነት ከማሳየት አንጻር አንድ መሬት ለምነው ለማለት የሚወጡ እንትኖች አሉ ክራይቴሪያዎች፣ አሉ ስለዚህ እነሱን ክራይቴሪያዎች ሞዴል በማድረግ በእጩ ስፔሻል ቴክኖሎጂ ሞዴል በማድረግ የትኛው አካባቢ ምርታማ ነው፣ የትኛው አካባቢ ደግሞ ምርታማ አይደለም፣ የትኛው አካባቢ ተጎድቷል የትኛው አካባቢ ሜዥርመንት ያስፈልገዋል የሚሉትን ነገሮች በመለየት የመሬት ምርታማነት ለይቶ መስጠት ይቻላል ማለት ነው በጂኦስፓሻል ቴክኖሎጂ። ስለዚህ እነዚህ መረጃዎች በማየት ደግሞ የተጎዱ አካባቢዎችን እንዲያገግሙ ለማድረግ የተለያዩ ኮምፖሴሽን ሜቶዶችን እንዲጠቀሙ ያስችላቸዋል። ምርታማ የሆኑ አካባቢዎች ደግሞ በደንብ ፕሮዳክቲቭ የሆኑ መሬቶችን ደግሞ ሳይጎዱ እንደዛኛው እንደተጎዳው መሬት ሳይጎዳ በደንብ መጠቀም እንዲችሉ የሚያስችሉ መረጃዎችን ይሰጣል ማለት ነው። ሌላኛው የምግብ ዋስትናን ከማረጋገጥ አንጻር ለምሳሌ አብዛኛውን የኢትዮጵያ የግብርና ዘዴያችን ዝናብን ጠብቀን ነው ክረምት ላይ የምናመርታቸው ናቸው አብዛኛዎቹ። ግን አሁን ላይ በተለይ እንደ ኢትዮጵያ የመጡ ኢኒሼቲቮች የበጋ ወይም ደግሞ ኢሪጌሽንን በመጠቀም ምርቶችን በደንብ ማምረት የመስኖ ልማትንበትንትን በማለት ማለት ነው። ስለዚህ ከመስኖ ጋር በተገናኘ አንደኛ ለመስኖ አካባቢ ምቹ የሆኑ ኤሪያዎች የትኞቹ ናቸው የሚለውን የውሃ አቅርቦት፣ የአፈሩ ለምነት እንዲሁም ደግሞ የኢንቫይሮንመንቱ የዝናብ መጠን ምናምን የሚሉትንና የቴምፕሬቸር የሙቀት መጠን በተለይ ዝናብ ላይ ላናተኩር እንችላል። ምክንያቱም ሪጌሽን የመስኖ እያልን ስለሆነ አንደር ግራውንድ ላይ ያለውን የከርሰ ምድር ውሃን የአቅማችን ምን ያህል ነው የሚለው፣ እነዚህን የተለያዩ መረጃዎችን በማጣመር መስኖ ልማት ምቹ የሆኑ አካባቢዎች የትኞቹ ናቸው በቀላሉ ለይቶ ማሳየት ይቻላል። ከግብርና ሚኒስቴርም ጋር አብረን እየሰራን ነው ማለት ነው። የመስኖ ኤሪያዎች ከተለዩ በኋላ ደግሞ ለየትኛው የምርት አይነት ነው፣ ለምሳሌ ከስንዴ ጋር በተገናኘ ብንወስድ የበጋ ስንዴ የምንለው የበጋ ስንዴ የትኞቹ አካባቢዎች በደንብ መብቀል ይችላል የሚለውን ቀድመን መስራት እንችላለን ማለት ነው። ስለዚህ እነዚያን መረጃዎች ካገኙ ደግሞ ያለ ድካም መሰራት የምንችልባቸው ኤሪያዎች ላይ በደንብ ትኩረት ሰጥቶ የግብርና ዘርፉ እንዲሰራ ያግዛቸዋል ማለት ነው። እነዚህና በጣም በርካታ የግብርና ዘርፉ ላይ በደንብ ያግዛል። የጂኦ ስፓሻል ቴክኖሎጂ በተለያየ መንገድ የተገኙ የሳተላይት ምስሎች የደን ጤናን ለመቆጣጠር፣ የደን መጨፍጨፍን ለመከታተልና ና የደን ሀብትን ለማስተዳደር አይነተኛ ሚና አላቸው። በስፓሻል ዲቪዥን ሰፖርት መሪ ስራ አስፈጻሚና ተመራማሪ የሆኑት ዘይናቻም የለ የጂኦ ስፓሻል መረጃ ሰላምና ደህንነትን ከማስጠበቅ አንጻር ያለውን ጠቀሜታ እንዲያስረዱናል። ሌላኛው የእጅ ስፓሻል መረጃ የሰላምና ደህንነትን ከማስጠበቅ አንጻር በተለይ የሴኩሪቲ ዘርፉን የፖሊስ ኃይሉን ከመደገፍ አንጻር በርካታ ጥቅሞች አሉት። ደግሞ ያግዛል ማለት ነው። የእጅ ስፓሻል ቴክኖሎጂ ወታደራዊ ኦፕሬሽኖች ባሉበት በሁሉም የዓለም ክፍል ወታደራዊና የስለላ ስራዎችን በከፍተኛ ደረጃ እያገዘ የሚገኝ ነው። ለምሳሌ አዛዦች ወታደራዊ እቅዶቻቸውን ነድፈው እንዲሁም ደግሞ ተንታኞችና ሌሎች ባለሙያዎች ደግሞ ችግሮቻቸውን ለመፍታት ትክክለኛ የተተናተነ የጆስፓሻ መረጃ ያስፈልጋቸዋል። ኦፕሬሽኖቻቸውን ለማድረግ ፊዚካሊ የሚንቀሳቀሱባቸው ኤሪያዎች አሉ። እነዚህ አካባቢዎች እንዴት መሄድ እንዳለባቸው በየትኛው አካባቢ ምን አይነት ነገር ማድረግ እንዳለባቸው ቀድሞ ማወቅ ይጠበቅባቸዋል። ጆስፓሻል መረጃ ያስፈልጋቸዋል ማለት ነው። ከዚህ አንጻር ለአዛዦች ወታደራዊ እቅዶች ነዳፊዎች እና ተንታኞች እና ሌሎች ባለሙያዎች ችግሮቻቸውን ለመፍታት ትክክለኛ የተተነተነ ጆስፓሻል መረጃ ያስፈልጋቸዋል። ጂአይኤስ ወይም ደግሞ ጆስፓሻል የምንለው ሁኔታዎችን ለመገምገም ለምሳሌ የታክቲክ መረጃዎችን ሙሉ ምስላዊ መግለጫ እንዲያገኙ ከማድረግ አንጻር የመሬት መረጃ የቦታ ሁኔታዎች፣ ከፍታዎች፣ መንገዶች እነሱ እነሱ መረጃዎች ከማወቅ አንጻር እንዲሁም ደግሞ የእጽዋት ሽፋን አስፈላጊ የመሰረተ ልማቶች በተለይ እነዚህ ክሪቲካል የምንላቸው ኢንፍራስትራክቸሮች ጥበቃ የሚፈልጉ ኢንፍራስትራክቸሮች የት ናቸው የሚለውንም እንትን ከማለት አንጻር ከተሞችን፣ ሰፈሮችን፣ አሰፋፈራቸውን ከማየት አንጻር በአየር ውስጥና የአየር መረጃዎች እንዲሁም ደግሞ የበረራ መስመሮችንም ከማሳየት አንጻር በተጨማሪም የወታደሮችን እንቅስቃሴና የሎጂስቲክ አቅርቦት መስመሮችንም በመተንተን በማሳየት ወታደራዊ ግዳጆችን በብቃት እንዲፈጽሙ ያግዛቸዋል ማለት ነው። በተጨማሪም በባህር ላይ ብናይ ለምሳሌ የጅረትና የሞገድ ከፍታዎችን፣ ማዕበል፣ የአየር ሁኔታዎችን ቀድሞ በመተንበይና በማሳየት የጆስፓሻል መረጃዎችን በማቅረብ ቀድሞ ሬዲ የግዳጃቸውን እንዲፈጽሙ ከማገዝ አንጻር ሰፊ ስራ ይሰራል ማለት ነው። ለምሳሌ አሁን እንደ ተቋምም እየሰራንበት ካለው አንዱ እንትን ለመጥቀስ ያህል የወንጀልም በተመለከተ አዲስ አበባ ከተማ ላይ ከዚህ በፊት ይፈጸሙ የነበሩ ወንጀሎች የት ናቸው? ምን አይነት ወንጀል ነው? የትኛው አካባቢ የሚበዛው በየትኛው ጊዜ የሚለውን በደንብ ተንትነን ሰጥተናል። አዲስ አበባ ፖሊስ ኮሚሽንና ይሄ በደንብ ፓትሮሎችን ከመመደብ አንጻር ሪሶርሳቸውን አሎኬት ከማድረግ አንጻር ያሉችን የፖሊስ ኃይሎችንም ከመመደብ አንጻር ከፍተኛ ወንጀል የሚፈጸምባቸው አካባቢዎች ላይ ብዙ የሰው ኃይል ከመመደብ አንጻር ሲሲቲቪ ካሜራዎችን ከመግጠም አንጻር የፓትሮል መስመሮችን ከመለየት አንጻር እንዲሁም ደግሞ ክትትል የሚያደርጉባቸውን ሰዓቶች ከማሻሻልም አንጻር በደንብ ድጋፍ ያደርግላቸዋል ማለት ነው። ፕላስ ከፌዴራል ፖሊስ ወይም ደግሞ ከዲፌንስ ጋር በተገናኘ ደግሞ የተለያዩ ሀገራት ጅቡቲና ኢትዮጵያ ልንል እንችላለን ለምሳሌ ኦር ኬንያና ኢትዮጵያ የድንበር ኢሹ ያለ አደለ። እነሱን የድንበር ሾዎች በሚኖሩበት ሰዓት ደግሞ በቀላሉ መረጃዎችን በመስጠት እንደዚ አይነት ግጭቶች በቀላሉ መፍታት እንዲቻል ማድረግም የሚቻልበት ሁኔታ አለ። እንደዚ አይነት ግጭቶች ቢነሱ በየትኛው መስመር ተኪዶ ነው ማሸነፍ የሚቻለው የሚለውንም የከፍታ መረጃዎችንና ለውጊያ ሊከልሉ የሚችሉ መረጃዎችን ቀድሞ ለይተው በመስጠት ለውጊያ አመቺ የሆኑ ኤሪያዎችንና ሊታዩባቸው የሚችሉባቸውን አካባቢዎች ለይቶ በመስጠት እነሱም የግጭት አፈታታቸውን ወይም ደግሞ የውጊያ እንትናቸውን በደንብ ማሸነፍ የሚችሉበትን ሲስተም እንዲኖር ያግዛል ማለት ነው። ስለዚህ ከሴኪሪቲ ና ከሰላምና ደህንነትን ከማስጠበቅ አንጻርም የጆስፓሻል ቴክኖሎጂ ሰፊ እና ዘርፈ ብዙ ጥቅሞች አሉት ማለት ነው። በስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት በስፓሻል ዲቪዥን ሰፖርት መሪ ስራ አስፈጻሚ ና ተመራማሪ የሆኑት ዘይና ቻሜለ የጂኦስፓሻል መረጃ በጤናው ዘርፍ ና የተፈጥሮ ና የሰው ሰራሽ አደጋዎችን ከመከላከል አንጻር ያለውን አስተዋጽኦ በሚከተለው መልኩ ያብራሩልናል። ጂኦስፓሻል መረጃን ተግባራዊ ከምናደርግባቸው ሴክተሮች መካከል አንዱ የተፈጥሮ ና የሰው ሰራሽ አደጋዎችን ከመከላከል አንጻር ነው። በተለይ የጆ ስፓሻል ትንተና ውጤቶች ለሰው ሰራሽ ና የተፈጥሮ አደጋዎች ተጋላጭ የሆኑ አካባቢዎችን በመለየት ያመላክታል። የጆ ስፓሻል ጥሬ መረጃዎችን በመሰብሰብ የመረጃ ቋት በማደራጀት እንዲሁም ደግሞ ከአደጋ ተጋላጭነት ጋር ተያይዞ ያሉ መረጃዎችን በማከማቸት ብሎም የተለያዩ ቴክኖሎጂዎችና ና ሶፍትዌሮችንም በመጠቀም እሳተ ገሞራ ፍንዳታ የምንለው፣ መሬት መንቀጥቀጥ፣ መሬት መንሸራተት፣ ጎርፍ፣ ድርቅ ምንላቸው እነዚህ የተፈጥሮ የሆኑ አደጋዎችን ከዚህ በፊት የተከሰቱባቸውን ሪፖዘተሪ በመስራት ወይም ደግሞ በማሳየት እንዲሁም ደግሞ ወደፊት ደግሞ ሊከሰትባቸው የሚችሉባቸውን አካባቢዎች ቀድሞ በመለየት መረጃዎችን ይሰጣል ማለት ነው። ስለዚህ የአደጋ መከላከልና ዝግጁነት ምንላቸው ተቋማት ውሳኔዎችን በቀላሉ መወሰን ይችላሉ። መነሳት ያለባቸው አካባቢዎች ካሉ ደግሞ ቀድሞ አደጋው ከመከሰቱ በፊት ወደ ተሻለ ቦታ ሰዎችን የማዘዋወር ስራዎችንም መስራት ይችላሉ ማለት ነው። ከዚህ አንጻር በተለይ የተፈጥሮ አደጋዎችን ከመከላከል አንጻር በጣም ጠቃሚ መረጃዎችን ይሰጣል ማለት ነው። የሰው ሰራሽ አደጋዎችንም በተመሳሳይ በተለይ የእሳት አደጋ በሽታዎች፣ የተለያዩ የሰው በሽታዎች እንዲሁም ደግሞ የሰብል አይነት በሽታዎች ቅድም የግብርና እንትን ላይ ለመጥቀስ እንደሞከርኩት እንደዚህ አይነት በሽታዎችንም ትራክም በማድረግ ሂደታቸውን የነበራቸውን ታሪክ በማየት ወደፊት ምን ሊሆኑ ይችላሉ የሚለውንም ማሳየት ይቻላል። ስለዚህ ሰው ሰራሽም የተፈጥሯዊ የሆኑ አደጋዎችንም መደገፍ አንጻር በርካታ ጥቅሞች አሉት ማለት ነው። ስለዚህ አደጋዎች ከመከሰታቸው በፊት ቀድሞ ለይቶ ያሳያል፣ በተከሰቱ ጊዜ ደግሞ የጉዳት መጠኑን ማሳየት ይቻላል። ለምሳሌ አንድ የመሬት መንሸራተት ተከሰተ ብንል ከመከሰቱ በፊት ሊከሰትበት የሚችልባቸውን አካባቢዎች ለይቶ ያሳያል። ስለዚህ ቀድሞ ውሳኔዎች እንዲወስኑ ያግዛል። በተከሰተበት ሰዓት ደግሞ ምን ያህል ሰዎች ናቸው የተጎዱት፣ ምን ያህል ኤሪያን የሚሸፍነው እንዲሁም ደግሞ የጉዳቱን መጠንም በመለየት ድጋፍ ለማግኘት የሚያስችሉ መረጃዎችን ይሰጣል ማለት ነው። በተከሰተ ጊዜ ከተከሰተ በኋላ ደግሞ እነዛ የተጎዱ አካላትን ወደ ሌላ አካባቢ ወስዶ ሪሰትልም ከማድረግ አንጻር የት ነው ማስፈር ያለበት እነዛን ሰዎች ወይም ደግሞ የተጎዱትን የጉዳት መጠን ከመቀነስ አንጻር ወዴት አካባቢ ነው ማንሳት ያለብን፣ ደግሞ እንዳይከሰትባቸው የሚለውንም ለይቶ ከማሳየት አንጻር ከመከሰቱ በፊት፣ በተከሰተ ጊዜ፣ እንዲሁም ደግሞ ከተከሰተ በኋላ በራሱ በሶስት ስቴጅ መረጃዎችን በማቅረብ ድጋፍ ያደርጋል ማለት ነው ጂኦ ስፓሻል ቴክኖሎጂ። ስለዚህ ተፈጥሮና ተሰራሽ አደጋዎችንም ከመከላከል አንጻር ጠቃሚ ቴክኖሎጂ ነው። የጤና ዘርፍ ከመደገፍ አንጻር ጆስፓሻል የጤና አጠባበቅ ዘርፉን ጠቃሚ ለማድረግ ያለውን አቅም እየጨመረ ይገኛል። +ፓሻል ትንተና በጤናው ዘርፍ ያለውን አበርክቶ ስናይ ከትባቶችን ለማሰራጨት ሽፋናቸውን ለመከታተል የጤና የፖሊሲ ጥናት ለማድረግ ሕጎቹን ለመቅረጽ ወይም ፖሊሶቹንም ከመቅረጽ አንጻር የአገልግሎት ማስፋፊያዎችን ስራዎችን ከመስራት አንጻር ወይም ደግሞ የጤና ተቋማትን አዳዲስ የጤና ተቋማትን ከመገንባት አንጻር የጤና ተቋማት ተደራሽነታቸውን ከማረጋገጥ አንጻር እንዲሁም ደግሞ ስርጭታቸውንና ዝግጁነታቸው ከመገምገም አንጻር የበሽታዎችን ስርጭት ወይም ደግሞ እነዚህ ወባ፣ ኮሌራ የምንላቸው ወረርሽኝ በተለይ ወረርሽኝ በሽታዎች የእነሱን ስርጭትም ከማሳየት አንጻር ጆስፓሻል ትንተናና ውጤት ጠቃሚ መረጃ ነው ማለት ነው። ስለዚህ ጆስፓሻል መረጃ ትንተና ውጤት ወረርሽኝ ከመቆጣጠርና የከፋ ጉዳት ሳያደርሱ አጋጣሚ ምላሽ ከመስጠትም አንጻር የወረርሽኙ መነሻ ቦታ በማየት ከቦታው ጋር ያሉትን ትስስሮችን በማየት ወደፊት ወደ የትኛው አካባቢ ሊሰራጭ ይችላል ብለን ቀድቦ መረጃዎችን በመስጠት እነዛ ሊከሰትባቸው የሚችሉባቸውን አካባቢዎች ቀርቦ መድኃኒት በማድረስ ሊሆን ይችላል። ወር እንዳይከሰቱም ከመከላከልም አንጻር መረጃዎችን ይሰጣል ማለት ነው። የጤና አጠባበቅ ከምንኖርበት ቦታ አካባቢ ከአየር ጸባይ፣ በአካባቢያችን ካሉ መሰረተ ልማቶች ከህዝብ ጥግግት ካሰፋፈራችን ማለት ነው። ከነዚህና ከተለያዩ ሁኔታዎች አንጻር ቀጥተኛ ግንኙነት አላቸው። ስለዚህ እነዚህ የተለያዩ መረጃዎችን በማየት የማቀናበርና የመተንተን ስራዎችን በመስራት ስታቲስቲካዊ በሆኑና ስፓሻል ወይም ደግሞ በካርታ የተመሰረቱ መረጃዎችን ለህብረተሰቡ ተደራሽ እንዲሆኑ ወይም ደግሞ ለውሳኔ ሰጪ አካላት ተደራሽ እንዲሆኑ በማድረግ አስፈላጊውን ውሳኔ በአስፈላጊው ጊዜ እንዲወሰኑ ለማገዝ ያግዛል ማለት ነው። ሌላው በእጅ ስፓሻል ትንተና ውጤቶች በመታገዝ የጤና ተቋማት ዝግጁነታቸውን መፈተሽና ተደራሽነታቸውን መገምገም፣ የት አካባቢ ለየትኛው የማህበረሰብ ክፍል አዲስ የጤና ተቋም ያስፈልገዋል የሚለውን ለመለየት በአጠቃላይ አገልግሎታቸውንና ተደራሽነታቸውን ፍትሐዊ ለማድረግ እንዲሁም ያለውን ሀብት በአግባቡ ለመጠቀም የሚያስችሉ ስራዎችን ለመስራት እነዚህ መረጃዎች ይጠቅማሉ ማለት ነው። ከዚህ ጋር ተያይዞ ተቋማችን እንደ ሀገር ሀገር አቀፍ የጤና ተቋማት ተደራሽነት የሚል አንድ ስራ ሰርቶ ለጤና ሚኒስቴር አስረክቧል። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። ፕሮግራሙን በማዘጋጀት በኩል ፍጹም አለም በማቅረቡ ሰብስቢ አይሉ ነኝ። ከሌሎች የኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ከዋ